ቤ የአርብ ምሽት መስከረም ሰባት 2014 ዓ ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ እንደምናምሽታችኋል። ምርሃገሩን በመምራት የደንገረመው ከአቀናባሪያችን ብርሃን ኃይሉ ጋር አብሪያችሁ ቆያለው። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። የፌዴራል አደጋ ስጋት ሥራ አመራር ኮሚሽን በህወሀት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እያቀረብኩ ነው አለ። ውጭ ድጋፍ ሰጪዎች ወደ ሰላሳ ሁለት የሚጠጉ በትግራይ ክልል አሉ። ዛ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም። በዚህ ዙሪያ ዘገባ አለን። በሌላ በኩል ከተሰባበሩ ሬዲዮኖች የድምፅ ሞገድን የሚያሰራጭና አነስተኛ የኤሌክትሪክ ኃይልን የሚያጎላ መሳሪያ ከሰራ ወጣት ጋር እናስተዋውቃችኋለን የሰማችሁት የፈጠራ ባለሙያ የሆነው ወጣት አብዱል ቃድር ሁሴንን እናቀርብላችኋለን። እሱን እና ሌላ አዲስ ታይታን የተሰኘ የፈጠራ ስራ የሰራ ወጣትንም አነጋግረናል። ሌሎች ዘገባዎችም አሉን። አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል። አመሰግናለሁ ኤደን። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ ጠቅላይ ሚኒስትር መሐመድ ሁሴን ሮቤልን ከስልጣን ማገዳቸውን አስታውቋል። ፕሬዚደንቱ ጠቅላይ ሚኒስትሩ ከፕሬዚዳንቱ ጋር ጥሩ የስራ ግንኙነት የሌላቸው ሲሆን የተቻኮሉ እርምጃዎችንም ይወስዳሉ ሲሉ ከሰዋቸዋል። በቅርቡ አድራሻቸው በጠፋው የደህንነት ሰራተኛዋ ኢክራን ታህሊል ፋራህ ጉዳይ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል ከፍተኛ አለመግባባት መፈጠሩም ይታወሳል። እንደ ኤሮፓያን አቆጣጠር ከጥር 26 ጀምሮ የተሰወሩትን ሰራተኛ የቀጠራቸው የአገሪቱ ብሔራዊ የደህንነት ተቋም ኢክራን አልሸባብ የተገደሉ ናቸው ቢልም አልሸባብ ግን ክሱን አስተባብሏል። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬዚዳንቱን ውሳኔ አስመልክቶ እስካሁን በጉዳዩ ላይ ምላሽ አልሰጠም። ይሁን እንጂ ለጠቅላይ ሚኒስትሩ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ጠቅላይ ሚኒስትር ሮቤል በቅርቡ ለሶማሊያ ሕዝብ ያላቸውን አስተያየት ይገልጻሉ። በቻይና ያለው የሰብአዊ መብቶች ይዞታ በቅርቡ የሚደረገው የተባበሩት መንግስታት ድርጅት የሰብአዊ መብቶች ግምገማ ትኩረት እንደሚሆን ታውቋል። የተባበሩት መንግስታት የሰብአዊ መብቶች ጉዳይ የበላይ ባለስልጣን መስሪያ ቤታቸው በቻይና ሰሜን ምዕራብ ቀጠና ዢንግዣንግ ዣንግ ውስጥ ደርሰዋል በተባሉ የሰብአዊ መብት ረገጣዎች ላይ ያነጣጠረ ሪፖርት ማጠናቀቁንም ይፋ አድርገዋል። ቻይና ለቀጣይ አምስት ዓመታት በስራ ላይ የሚውል ብሔራዊ የሰብአዊ መብቶች የድርጊት መርሃ ግብር የተሰኘ ሰነድ ጳጉሜ አራት ላይ ማውጣቱ ይታወሳል። ሚሻል ባችሌት የተሰኙት የተባበሩት መንግስታት ድርጅት ሚኒስትር የሰብአዊ መብቶች ከፍተኛ ኮሚሽነር የጂንግዣንግ ዩገር ራስ ገዝ ክልልን ትርጉም ባለው ሁኔታ ለመዝለቅ ወይም ለማየት የተደረገው ጥረት አለመሳካቱንም ጠቅሰዋል። መስሪያ ቤታቸው ሪፖርቱን ለህዝብ ይፋ ለማድረግ ያለውን እቅድም አጋርተዋል። አውስትራሊያ በኒኩሌር የሚንቀሳቀሱ የባህር ሰርጓጅ የጦር መርከቦች ሀይል እንዲኖራት ለማስቻል ዩናይትድ ስቴትስና እንግሊዝ እንደሚያግዟት ፕሬዚደንት ጆ ባይደን አስታውቀዋል። የሦስቱ ሀገራት መሪዎች በኢንዶ ፓሲፊክ ቀጠና ላይ ያተኮረ አዲስ የጸጥታ ሽርክና ውስጥ ገብተዋል። ይህ በእንዲህ እንዳለ የኒኩሌር ባለቤት የሆነችው ሰሜን ኮሪያ የሞከረችው የባላስቲክ ሚሳይል የተተኮሰው ለመጀመሪያ ጊዜ ከባቡር ላይ እንደሆነ የሀገሪቱ ማዕከላዊ የዜና ወኪል አመላክተዋል። ትናንት ሐሙስ ዕለት በሳተላይት የተለቀቀው ምስል እንደሚያሳየው ተቆ ያለ አረንጓዴ ሚሳይል ማስወንጨፊያ ተራራማ በሆነው አካባቢ ላይ ካለ ዋሻ አቅራቢያ ከሚገኝ የባቡር ሀዲድ ላይ ከተጠመደ መሳሪያ ሲተኮስ ታይተዋል። ሙከራው የሰሜን ኮሪያን ተንቀሳቃሽ የሚሳይል ብርጌድ አቅም በማሳደግ ብዙ ቦታ የሚገኙ እኩይ ኃይሎችን በአንድ ጊዜ ማደባየት የሚያስችል ኃይል ለመፍጠር ያግዛል ብለዋል የሀገሪቱ ማዕከላዊ የዜና ወኪል በዘገባው። ሰሜን ኮሪያ ይህንን የምታደርገው ከእይታ ውጭ በርካታ ትናንሽ የሚሳይል መሳሪያዎችን በየቦታው በማሰማራት ለዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገራት የመከላከሉን እርምጃ አስቸጋሪ ለማድረግ መሆኑን ተንታኞች ተናግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ወይም ኤፍዴ ባደረገው ግምገማ ለሶስተኛ ጊዜ የሚወሰደው የፋይዘር የኮቪድ-19 ማጠናከሪያ ክትባት የሰዎችን የመከላከል አቅም ከፍ የሚያደርግ ነው ሲል አሁን በመወሰድ ላይ የሚገኘውም ከፍተኛ ሕመም እንዳይፈጠር በማድረግ ረገድ በቂ አገልግሎት እንደሚሰጥ አስታውቋል። የምግብና የመድኃኒት አስተዳደሩ ፋይዘር ቀደም ሲል የተሰጡትን ክትባቶች ውጤታማነት ታማነት ከስድስት እስከ ስምንት ወራት ከተወሰዱ በኋላ የመከላከል አቅማቸው እየተመናመነ ስለሚመጣ ሶስተኛውን የማጠናከሪያ ክትባት ለመስጠት እንዲቻል ያቀረበው ጥያቄ እየተመለከተው መሆኑን አስታውቋል። ፋይዘር በሶስት መቶ ሰዎች ላይ ያደረገው ሙከራ የመከላከል አቅማቸውን ካለፉት ክትባቶች ይልቅ ከሶስት እስከ አምስት እጅ በላይ ከፍ እንደሚያደርገው ገልጸዋል። ይሁን እንጂ የምግብ እና የመድኃኒት አስተዳደሩ ባወጣው መግለጫ በዩናይትድ ስቴትስ ውስጥ ህጋዊ ፈቃድ ተሰጥቷቸው እየተሰጡ ያሉ ክትባቶች የከፈውን የኮቪድ-19 ቫይረስንም ሆኖ ተከትሎ የሚመጣውን ሞትን አሁንም ድረስ መከላከል ይችላሉ ብሏል። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የዓርብ መስከረም 7 2014 ዓ.ም መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ወደ ሰሜን ወሎ እርዳታ ለማቅረብ እየሰራ መሆኑን አስታወቀ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በህወሀት ቁጥጥር ስር ወዳሉና የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ ነው ያስታወቀው። የፌዴራል መንግስትም ከዓለም የምግብ ፕሮግራም ጋር በመተባበር አቅርበቱ እንዲደርስ እያደረገ መሆኑን ኮሚሽኑ ተናግሯል። በፌዴራል መንግስት ቁጥጥር ስር ላሉት የደቡብ ወሎ እና የአፋራ አካባቢዎችም የእርዳታ እህል እየተላከ ነው ያሉት ደግሞ ኮሚሽኑ የኮሚኒኬሽን ዳይሬክተር ደበበ ዘውዴ ናቸው። አቶ ደበበ ለወሎ በወሎ እርሃብ ተከስቷል የሚለውንም እንደማይቀበሉ አስታውቀዋል። በስፍና ልራጌ ዘገባ አለው። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምፅ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች በአለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል። ሁሉ ላይ ዜጎቻችን አሉ እነዚህን ተደራሽ ማድረግ ግድ ይላል። የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያቃጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብልፊፍ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎ እና በራሱ ባንዲራ ተሽከርካሪዎችን ማስገባት እና ማከፋፈል ስለሚችል ነው። በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁኑ ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት እኛ ኮምቦልቻና ወሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫን ነው። ይህን በምልህ ሰዓት እየሄደ ነው። ትናንትናም አምስት መኪና አንድ ሺህ ዘጠኝ መቶ አርባ ኩንታል ዳውንት ወረዳ ለተረጂዎች ሄዷል። ከዛ ውጪ ግን ከደብ ኤፍፒ ጋር በተደረገው ስምምነት በቀጣይ ባሉት አምስት ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ። ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋገምራ ተፈናቅለው በደሴ ከተማ የሚገኙ ከሁለት መቶ ሰባ ሺህ በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለእነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል። ከሰሜን ወሎ አስራ ሶስት ወረዳዎች እና ስምንት ከተማ አስተዳደሮች ከዋግምራ፣ ከሰቆጣና አካባቢው እንዲሁም ከአፋር ክልል ከያሎ ወረዳ ለደቡብና ለሰሜን ወሎ አጎራባች ከሆኑት ወረዳዎች ወደ ሁለት መቶ ሰባ ሺ ሶስት መቶ አስራ ስምንት ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት በአሁኑ ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩት ሁሉ ውስጥ መቶ አስራ ስምንት ሺው በመንግስት የሚደገፍ ሲሆን ስልሳ ሺው ደግሞ መንግስት ያልሆኑት ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ ዘጠና ሁለት ሺህ ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። አስራ ሰባት ሺህ ዲስፕሌስድ የሆኑ ሰዎች አሉ። እነዚህም ከስድስት ወረዳዎች ነው የተፈናቀሉ፣ ጉሊና ያለው አውራ፣ እዋ፣ ቴሩና ጭፍራ ከነዚህ ለተፈናቀሉ ቅድም ለጠቀስኩት ቁጥር እስከ ትናንትና ድረስ ማለት ትላንት ከትናንት ወዲያ አስር ሺ አራት መቶ ዘጠና ሁለት ኩንታል ወደ አካባቢው ተልኳል። ድጋፉም ተጠናክሮ ይቀጥላል። የረጂ ድርጅቶች በትግራይ ላይ የተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የሀገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን የአንዳንዶቹን ወቀሳ እንደሚቀበሉ የሚናገሩት አቶ ደበበ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረጂ ድርጅቶቹ ከመንግስት ጋር ተቀናጅተው ለመስራት ተስማምተዋል ነው ያሉት። ውጭ ድጋፍ ሰጪዎች ወደ ሰላሳ ሁለት የሚጠጉ በትግራይ ክልል አሉ። የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም። ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስቴር ሚኒስትር ወይዘሮ ሙፈሪሃት ካሜል እንዲሁም ክቡር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚልና እነሱም በተቻላቸው አቅም ሪሶርስ የለንም አይደለም፣ ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል። በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር መቶ አርባ ሺህ በአማራ ደግሞ ሁለት መቶ ሰላሳ ሶስት ሺህ ሰዎች መፈናቀላቸውን እና በሁለቱም ክልሎች አንድ ነጥብ ሰባት ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረዳት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውንም አስታውቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራይ ድጋፍ ከጳጉሜ አንድ እስከ ሶስት ድረስ 147 የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም አንድም ሰባት ሜትሪክ ቶን የአውሮፓ ህብረተሰባዊ ድጋፍ የያዘው አውሮፕላን መቀሌ መግባቱን ገልጸዋል። ይሁንና ድጋፉ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው አንድ መቶ መኪና ድጋፍ አንጻር ውስን መሆኑን አስታውሰዋል። ሰሞኑን በማህበራዊ ሚዲያዎች በወሎ ረሃብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው እለት ለአሜሪካ ድምፅ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ ማህመድ እና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋውን ባያብል ህወሀት በተቆጣጠራቸው የሰሜን ወሎ አካባቢዎች ችግሩን ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጠራቸው አካባቢዎች ግን ረሃብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙ ዳይሬክተር ደበበ ዘውዴም በተመሳሳይ ረሃብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሀት ቁጥጥር ከአስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊው ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰቡ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ኢናቬይ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ቴክኖሎጂና ፈጠራ ነው። ዘጋቢያችን ዳዊት እጅጉ ሁለት የፈጠራ ባለሙያ የሆኑ ወጣቶችን አነጋግሮ ተከታዩን አድርሶናል። አብዱል ቃድር ሁሴን የ11ኛ ክፍል ተማሪ ነው። የምዕራብ አርሲ ዞን ዶዶላ ከተማ ነዋሪው አብዱል የተለያዩ የኤሌክትሮኒክስ እቃዎች ላይ እንደሚመራመር እንዲሁም አሻሽሎም እንደሚሰራም ይናገራል። ከህፃንነቱ ጀምሮ የኤሌክትሮኒክስ እቃዎች አሰራርን መመርመር መጀመሩን ገልጾ ወደ 15 የሚጠጉ ስራዎች አሉኝ ይላል። ከእነዚህም ባለሶስት እግር ተሸከርካሪ፣ ለአካል ጉዳተኞች የሚሆን ብስክሌት፣ የእንስሳት መኖ መፍጫ፣ የድምፅ ሞገድ ማሰራጫ፣ የፀሐይ ኃይልን ወደ ኤሌክትሪክ የሚቀይር መሳሪያና ሌሎች ይጠቀሳሉ። አብዱል እንደሚል ከሆነ ያዘጋጀው የድምፅ ሞገድ ማሰራጫ መሳሪያ ለመስራት ብዙ ጊዜ ፈጅቶበታል። ይህ ከተለያዩ የሬዲዮ ዕቃዎች የተዘጋጀ መሳሪያ በሶስት ኪሎ ሜትር ራዲየስ የድምፅ ሞገድን በኤፍኤም ማሰራጨት ይችላል። እኒ ኩኒ ተምሳሳ ፌሚቲ እዚን ኩኒ ዋንብራን በርባዱ መለቃ ኮኔክሽን ወንት ደሞ ንጅሩ ከመፊ ቆፋ ደምቴ ቀረቅሊንስራት ቀዲዙ ኒስ ይህ እንደ ሳተላይት የሚያገለግለን ነው። ይሄ ምንም የሚያስፈልገው ነገር የለም በራሱ የድምፅ ሞገድን ማሰራጨት ይችላል። ማንኛውም ድምፅ በንግግር ይሁን በሙዚቃ መልክ ወደዚህ ሲላክ አየር ላይ ሊውል ይችላል። 28 ሬዲዮ ሰባብሬ ነው ይህንን ያዘጋጀውት። ለመስራትም ሁለት ዓመት ፈጅቶብኛል። አሁን ራሱ አቅማጥቼ እንጂ ብዙ ማገልገል ይችላል። ከላልተን ሳተላይት ከራ ቅሌንሳት እዚህ የምትመለከቱት ሬዲዮ ነው። ይሄ ሬዲዮ ወደ አየር የሚልከውን ድምፅ ለማጉላት የምንጠቀምበት ነው። ይቺ ደግሞ ሞገዱን ወደ አየር የምትልክልን መሳሪያ ነች። አሁን ለምሳሌ እዚያ አጫሉ እየዘፈነ ነው። ይሄ ወደ አምፕሊፋየር ወይም ድምፁ ጉልበት እንዲኖረው ለማድረግ የተቀመጠውን ሬዲዮን በዚህ ሽቦ አማካኝነት እናገኘዋለን። አሁን አጫሉ በኤፍኤም ስርጭት ሞገድ ላይ ነው። እስቲ ሞክረን እንስማው። አጫሉን ስርቡ ጅራ ይን ደን አሁን ድምፅ ሞገዱን በኤፍኤም ሞገድ አሰራጭተናል ማለት ነው። ይህ የኔ የኤፍኤም ስርጭት በሞባይልም በሬዲዮም መከታተል ይቻላል። ሌላው አብዱልቃድር በራሱ ያዘጋጀው የኤሌክትሪክ ኃይልን ከፀሐይ መቀበያ ሰሃን ወይም ፓነል የሚያመነጭ ወይም ትንሽ የኤሌክትሪክ ኃይልን የሚያጎላ መሳሪያ ነው። ተርባኒ ኩኒ ተርባይኒ ይፋት ተርባይኒ ኩኒ ጀለቀባ ፓኔሊ ኦኪን ሶላሪ ፓኔሊ ኤሌ ሳ ቁፈራ ተርባይኒት ደቢሰን ይፈይዳሙ ይችላ ይሄ እንደ ተርባይኒ የሚያገለግለን ነው። ይህ በፀሐይ ኃይል በውሃ በንፋስ መስራት ይችላል። ይህ መሳሪያ አሁን በሞዴል የተዘጋጀ ነው። አሁን ይህንን አስራ ሁለት ቮልት የኤሌክትሪክ ኃይል ብትሰጠው እስከ ሶስት ሺህ ቮልት መስጠት ይችላል። መልሶ የተለያዩ አይነት ብረቶችና ማግኔቶች አሉት በውስጡ በጀኔሬተር ሞዴል ነው የተዘጋጀው። አብዱልቃድር ራሱ ያዘጋጀው ይህ ከፀሐይ ኃይል ኤሌክትሪክን የሚያመነቸው መሳሪያ ውሃንና ነፋስን በመጠቀም በገጠሩ አካባቢ የሚኖሩ ሰዎች ተጠቃሚ ያደርጋል ሲል ይናገራል። ሌላ በፈጠራ ስራ ላይ መቆየቱን የሚናገረው ሺሃብ ሱለማን ነው። ለዱላ ከተማ ተወልዶ ያደገው ሺሃብ አሁን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። በቅርቡም ታይተን የተባለች መኪና ገጣጥሞ ለናሙና ይፋ አድርጓል። ኮንኮላታን ኩን መቃንሳት ታይተን ጀደማ ወንት ጀልቀበን ሆ ጀኔ ፍሌ ትራንስፖርት ይዳፊ አካቤ ከሙ ብየኬነ ሴ ሰረኮን ትራንስፖርት እንጅራ ረኮሰኒፎ ጀኔ ከኖ ጀኔዳ ይህ መኪና ታይታን ይባላል እንድንሰራው ያነሳሳን ደግሞ መጀመሪያ በሀገራችን የሚስተዋለው የትራንስፖርት ችግርን ለመቅረፍ ነው። እንደሚታወቀው በሀገራችን ብዙ ስራ አጦች አሉ። እነሱም ይህንን ተሽከርካሪ በብዛት ካቀረብንላቸው የስራ ዕድል ይከፍትላቸዋል። ሶስተኛው ደግሞ የውጭ ምንዛሬን ለማስገኘት ነው። እንደሚታወቀው ሀገራችን ሁሉንም ተሽከርካሪ ከውጭ ነው በከፍተኛ የውጭ ምንዛሬ የምታስገባው። እናም ይህ የሰራ ነው መኪና ያንን ወጪ ለመቀነስ ይሆናል። ሸያብ ከሞተር ውጪ የመኪናዋ ሙሉ አካል በራሱ ጋራጅ እንዳዘጋጀ ለዚህም 600 ሺ የኢትዮጵያ ብር ውጪ ማድረጉን ተናግረዋል። ቶኮፋ መቃን ሳት ወድ በባንዲዳ እኒ ለማፋን ዲዛይን ሳቲ እኒ ሰዳፋን ሰርቪስን እኒ ከኑ ሊያደሰ ጎዳ አንደኛው ስሙ ራሱ ለየት ያለ ነው ለብቻው የሚታወቅ ነው ብራንድ ሁለተኛው መኪናውን ለየት የሚያደርገው ዲዛይኑ ነው። ሶስተኛ፣ ደግሞ የሚሰጠው አገልግሎትን ልዩ ያደርገዋል። ለምሳሌ በሀገራችን የሚታወቁት የመኪና ዲዛይኖች ባጃጅና ሚኒባስ ናቸው። ይህ የታይታን ዲዛይን በነኚህ ሁለቱ መሃል ያለ ነው። አገልግሎቱም ይለያል። ይህ መኪና ለመጓጓዣ፣ ለመዝናኛ እንዲሁም ለቱሪዝም አገልግሎት መስኮች ጥቅም ሊሰጥ ይችላል። ወጣቱ ሺያብ መኪናዋ በቱሪስቶች በሚዘወተሩ የኢትዮጵያ ከተሞች የተሻለ አገልግሎት ለመስጠት አመቺ መሆኗን ገልጾ ለናሙና ተሰርታ ያለችው ታየታን ይፋ ከተደረገ ወዲህ ብዙ ጥያቄዎች እንደቀረቡለትም ገልጿል። ለዚህም ይላል ሺያብ አብሮ እየሰራ ካለው አጋሮቹ ጋር ሆኖ አንድ ዓመት በማይሞላ ጊዜ ውስጥ ወደ ምርት እንደሚገቡም ገልጸዋል። ሁለቱ ወጣቶችን ልዩ ክህሎት ያሏቸው ወጣቶች ፈጠራቸውን ወደ ተግባር እንዳይቀይሩ ምንክል እንደሚገጥማቸው ጠይቄያቸው የ11ኛ ክፍል ተማሪው ወጣት አብዱልቃድር የድጋፍ ማጣት ብዙ እክል እንደሆነበት ይናገራል። አሁንም የሰራቸውን ነገሮች ለመጠቀም ቢሞክርም ድጋፍ ማጣት ስራዎችን አለጥቅም አስቀርቶብኛል ሲል ለቪኦኤ ተናግረዋል። ሺሃብ ግን ድጋፍን መጠበቅ አዋጭ አይደለም ሲል ያብራራል። ወጣቶች የተሻለ ክህሎት እንዳላቸው ካወቁ ለባለ ሀብቶች ያላቸውን ሀሳብ ገልጸው በጋራ የየራሳቸውን ገቢ የሚፈጥሩበት አካሄድ ማበጀት ይጠበቅባቸዋል ይላል። ሸአባውን ከአምስት ጓደኞቹ ጋር ሆኖ የሶፍትዌር ኩባንያ መስርቶ ለደንበኞች በመሸጥ ላይ መሆኑን፣ በዚህም የፈጠራ ክህሎቱን እንደሚደግም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ ዜና ከአሜሪካ አሜሪካ ድምፅ፣ ዋሽንግተን ዲሲ መደመጡን ይቀጥላል። እስቲ ደግሞ በሙዚቃ አረፍ ብለን እንመለስ። ፍቅር አዲስ ነቃ ጥበብ ትቀጥላለች fashion la ነገር የፍቅር አዲስ ነቃ ጠበብ ዘፈን ነበር የሰማ ነው። ወደ ተከታዩ ዘገባ ደግሞ እንለፍ። በኦሮሞ ሕዝብ ዘንድ በየዓመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር አባ ገዳዎች ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል። የኦሮሞ አባ ገዳዎች ህብረት ጻፊ አባ ገዳ ጎበና ሆላ ኢሬሳ የ2014 የእሬቻ በዓል ክብረ ክብረ በዓል መስከረም 22ት በአዲስ አበባ ከተማ በሆራ ፊንፊኔና መስከረም 23 በቢሾፍቱ ሆራ አርስዴ እንደሚከበር ተናግረዋል። የዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ባይደረግም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ እንደሚደረግም ተናግረዋል። ተከታዩ የፀሐይ ዳምጦ ዘገባ በዚህ ዙሪያ ያተኩራል። የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበነ ሆላ እሬሶ የ2014 የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆረ ፍንፍኔና መስከረም 23 በብሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል። በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-19 ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተከበረው። በተለይ ቫይረሱን አስመልክቶ ኅብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግ ነው። ለሕዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ በውስን ሰው እንዲከበር ያደረግነው። ነገር ግን ባለፈው ዓመት ብዙ ሰው ተከፍቷልና ይቅርታ እንጠይቃለን። በሽታው ዘንድሮም አልጠፋም፣ ይባስ ብሎ እንደ አምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆረ ፍንፍኔም ሆነ በሆራ አርሰዲም ያከብራል። ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንዲጠነቀቅ አባገዳ ጎበነ ሆላ ምክረ ሀሳብ ለግሰዋል። አንድ ሀገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ይሰጥተናል። ሁለተኛው ስለ ኮቪድ 19 ነው። እሱም በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ ዓመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ መዋል አለበት። የኦሮሚያ ባህልና ቱሪዝም ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል። Κορονοϊός μικρή επιφάνωση, οπότε σε όλο το χώρο της Ιλλιάκη, ό, τι έχει γίνει, όλα. አባገዳዎችም በሰጡት አቅጣጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ እየሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱ መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደት ስላለ አሁን በሬቻም ላይም እንዲሆን የሚፈለገ ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው፣ ከቤተሰቡ ጭምር የሚመጣ ሆነ ማክስ በአግባቡ መጠቀም መቻላለን። አምና ህዝቡ እሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለ ወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል። በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ የኮቪድ ፕሮቶኮልን በጠበቀ ሁኔታ ማስክን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችል እና እርስ በራሳችን መጠባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ፣ በእያንዳንዱ ዞን ከተማ፣ በረጃ በዓሉ አከባበር ሁኔታ ላይ ምን መሆን እንዳለበት ሰላሙን በራሱ ከ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበትና እሬቻ የሚፈልገው አካሄዶች አሉ። እሬቻ በመሰረቱ ሰላሚን ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ ወደ እሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው እሬቻ ላይ መሳተፍ አይችልም። የኢትዮጵያ ብሄር ብሄረሰብ፣ ጎረቤት ሀገሮች እና ከአለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የእሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ኅብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ጥሪ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለአርብ ምሽት የያዝንላችሁን ጥንቅሮች እዚህ ላይ አስጠናቀቅን። ጋቢና ቪኦኤ የአዲሱ ትልቅ ድምፅ በአዲስ አቀራረብ በሬዲዮ ቴሌቪዥን መጥቷል። በሳተላይት ላይ በኢትዮ ሳት እንድትከታተሉን እንጋብዛለን። ምሽቱን ስናስተናግዳችሁ ያመሸ ነው ኤደን ገረመው በመስተንግዶ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በተከታዩ በቤቲጂ ሀገሬ ዜማ ነው የምንሰናበታችሁ። መልካም የአርብ ምሽት መልካም ቅዳሜ ነው። adun el latru dana daru ki ya